ባሳለፍነው ሳምንት በመቀለ ቆይታ የነበራቸው ፕሮፌሰር ህዝቅኤል ጋቢሳ ከመቀለ ዩኒቨርሲቲ ምሁራን በትግራይ ክልል ከሚንቀሳቀሱ የተለያዩ የፖለቲካ ፓርቲ አመራሮችና ሌሎች አክቲቪስቶች ጋር በኢትዮጵያ ባለው ፌዴራል ስርአትና ህገ መንግስት እንዲሁም ሌሎች ወቅታዊ የፖለቲካ ጉዳዮች ዙሪያ ተዋይተዋል። ፕሮፌሰር ህዝቅኤል ጋቢሳ በውይይቱ ለመነሻነት ባቀረቡት ጽሁፍ በኢትዮጵያ ያለው ህብረ ብሔራዊ ፌዴራላዊ ስርዓት ለሀገሪቱ ህልውና ወሳኝ መሆኑ ጠቅሰዋል። ከወታደራዊ መንግስት በኋላ የመጣው ህገ መንግስታዊና ፌዴራላዊ ስርዓትም የህዝቦች ጥያቄ የመለሰ መሆኑ የተናገሩት ፕሮፌ እንዲሰሩ ይሁንና ባለፉት ዓመታት በሚገባ ተግባራዊ ባለመሆኑ ችግሮች መፈጠራቸው ገልጸዋል። ፕሮፌሰር ህዝቅኤል 1987 ዓ ም ከጸደቀው ህገ መንግስት ጋር በተያያዘ ሲናገሩም መሻሻል ወይም ሊጨምሩ የሚገባቸው ከኢኮኖሚ ጋር የተያዙ ነጥቦች አሉ ብለው የሚያምኑ መሆኑ በመግለጽ በመሰረታዊ ጉዳዮች ዙሪያ ግን ለውጥ የሚሻ አይደለም የሚል እምነት እንዳላቸው ተናግረዋል። የምርጫ ጉዳይም በህገ መንግስቱ ይወሰናል ያሉት የታሪክ ምሁሩ ፕሮፌሰር ህዝቅኤል ጋቢሳ በህገ መንግስቱ መሰረት መጪው ዓመት ይደረጋል ተብሎ የሚጠበቀው ምርጫ መንግስትም ሆነ ሌላ አካል ሊቀይረው ወ ሊያራዝመው አይችልም ብለዋል። ይህንን ለማድረግ መብትም የለውም። ለዚህ ይህን ለማድረግ ህገ መንግስታዊ ኃይልም የለውም። ይህን ለማድረግ አይችልም። የዛሬ ዓመት ነው የሚደረገው ይመስለኛል ምርጫው። እንደ ህገ መንግስቱ አምስት ዓመቱ የሚያልቀው ይሄ አምስት ዓመት ካለቀ በኋላ በምርጫ ወደ ስልጣን የሚመጣ መንግስት ከሌለ አሁን ያለው መንግስት ህገ ወጥ መንግስት ነው የሚሆነው። ይሄ መታሰብ አለበት። የተሰጠው ማንዴት ለአምስት ዓመት ነው። ከአምስት ዓመት በኋላ ሊቀጥል አይችልም። ስለማይችል ምርጫው በኔ አስተሳሰብ ችግርም ቢኖር መደረግ አለበት። በሌላ በኩል ከምርጫ ጋር በተያያዘ የተለየ ሀሳብ ያላቸው አካላትም አልጠፉም። ምርጫው መደረግ ያለበት በወጣው የጊዜ ገደብ መሰረት ቀን ጠብቆ ሳይሆን ለምርጫ የሚሆን አመቺ ሁኔታ በመፍጠርና ዲሞክራሲያዊ ሽግግር ታሳቢ ባደረገ ሁኔታ መሆን ይገባዋል የሚሉ ሌሎች አስተያየት ሰጪዎች ከምርጫው በፊት ሀገር የሚያረጋጋ ተግባር ይቅደም ይላሉ። በዚህ ዙሪያ ሀሳባቸው ያጋሩን የባህር ዳር ዩኒቨርሲቲው የፖለቲካል ሳይንስ እና ዓለም አቀፍ ጥናቶች መምህር ቻላቸው ታረቀኝ ምርጫው ማካሄድ እና ማራዘም ከመንግስት እና አስፈጻሚው አካል ዝግጁነት ጋር የተያያዘ መሆን ይገባዋል ባይ ናቸው። እንግዲህ እንደምታየው በእግር ኳስ እንኳ የሚጋጭ ማህበረሰብ በምርጫ ደግሞ ምን ያህል ሊጋጭ እንደሚችል ማሰብ ትችላለህ። ይሄ ኤግዜኪቲቭ ወርጋን ምለው ስራ አስፈፃሚ የምንለው እስከ ቀበሌ ድረስ በሀገሪቱ ምንም አይነት የፀጥታ ችግር፣ ሁከት እንደማይሰረቅ ጸር እርግጠኛ ከሆነ ምርጫ ወርድ ደግሞ በሌላ በኩል አስፈፃሚ ስለሆነ የምርጫውን ሂደት በአደረጃጀቱ በሰው ሀይሉ የድምፅ አሰጣጥ እነዚህ ብዙ ነገሮች ማለት ነው። እነዚህ ነገሮችን ተግባራዊ እንደሚያደርጉ እርግጠኛ መሆን ከቻሉ ማድረግ ይችላሉ ነው። ይህ እይታ ከምርጫ ጉዳይ ባለፈ ፕሮፌሰር እዝቅኤል ጋቢሳ በአነጋጋሪ የሕገ መንግስት አንቀጽ ዙሪያ አስተያየታቸው ሰጥተዋል። አንቀጽ ሰላሳ ዘጠኝ በእኔ ግምት የዚህ ሕገ መንግስት ዋነኛው መልህቅ ነው። ቅድም ስል እንደነበረው ይህ አሁን ያለው ፌዴራሊዝም ወይም ፌዴሬሽን የኢትዮጵያ ፌዴሬሽን በፈቃዳቸው ፈልገው አገርን የመሰረቱ ብሔርና ብሔረሰቦች አገር ነው በፈለጉበት ሰዓት ደግሞ መውጣት ይችላሉ የሚለው መብታቸው ነው። ፈቃደኛ አድርጎ እዚህ ሀገር የሚያስቀምጣቸው እሱ ከተነካ ተገደበ ማለት ነው። እሱ ከተነካ የብሔር ጥያቄዎች መብት ብዙዎች ታግለውለት ያደረሱት ያገኙትን ድል እሱን ልንነጥ ነው ማለት ነው። ስለዚህ እኔ እኔ የእሱ ተቃዋሚ ነኝ እንደ ግለሰብ። ይህንን ሀገር ሊበትነው የሚችለው አንቀጽ ሰላሳ ዘጠኝ አይደለም። አንቀጽ ሰላሳ ዘጠኝ የሚሰጠው መብት ሲገደብ ነው። ከዚህ በተጨማሪ ፕሮፌሰር ህዝቅኤል ጋቤሳ በመቀለ ከምሁራንና ሌሎች አካላት ጋር ባደረጉት ውይይት በኢትዮጵያ ባለው የፌዴራል ስርዓት ዙሪያ ሲናገሩ ህብረ ብሔራዊ የፌዴራል ስርዓቱ ከፈረሰ ሀገራዊ አንድነቱ አደጋ ላይ ይወድቃል ብለዋል። እንደ ፕሮፌሰሩ ገለጻ የፌዴራል ስርዓቱ ለኢትዮጵያ የህዝብን ጥያቄ የመለሰና ተመራጭ የፖለቲካ ስርዓት ነው። በሌላ በኩል ብዙሀነት የማስተናገድ ጉዳይ ከፌዴራል ስርዓቱ ጋር የሚገናኝ ሳይሆን ጉዳዩ የዲሞክራሲ ጥያቄ ነው የሚሉ አካላትም በውይይቱ አስተያየታቸው ሰጥተዋል። የመቀለ ዩኒቨርሲቲው መምህርና የአረና ትግራይ ሊቀመንበር አቶ አብርሃ ደስታ የብ ብሔር፣ ሃይማኖት እንዲሁም ሌሎች ልዩነቶች ማስተናገድ ጉዳይ ከፌዴራል ስርዓት ጋር ሳይሆን ከዲሞክራሲያዊ መብቶች መከበርና አለመከበር ጋር የተያያዘ መሆኑን ይናገራሉ። ማልቲናሽናሊዝም ከፌዴራሊዝም ጋር ማገናኘቱ ትክክል አይደለም። ምክንያቱም በዩኒተሪም ቢሆን እነዚህ መብቶች ሊረገጡ አይገባ። በቃ ዲሞክራሲ ያስፈልጋል። በዩኒተሪ ዩኒተሪ አንድ ስርዓት ዩኒተሪ እንኳ ቢለይ ከፈለግ ዩኒተሪ ሁን፣ ግን መብቴ ነው በቋንቋዬ በሃይማኖት በምንም እንዲከበርልኝ መብቴ እንዲከበርልኝ መጠየቅ ይችላሉ። ስለዚህ በየትኛውም ስርዓት ዲሞክራሲ ቅድመ ሁኔታ ነው። በዩኒተሪም በፌዴራሊዝም ማለት ነው። ለዲደብሊው ዘገባ ሚሊዮን ኃይለሥላሴ መቀለ።